ያመሻችሁ የጋቢና ቪ አድማጮች የለተሰኞ ነሐሴ 17 2013 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀመርን። እንደተለመደው ለእናንተ ያልናቸውን ፕሮግራሞች አሰናድተን አብረናችሁ ልናመሽ ተዘጋጅተናል። ከእነዚህ መካከል በሽታ ከእንስሳት ወደ ሰው የሚተላለፍ ብዙ ጊዜ ተጠጥቷል፣ ይታወቃል። እንዳለ ሆኖ እንደውም ኢትዮጵያ ውስጥ ለመጀመሪያ ጊዜ ተገኘሁ ግሎባል ዋን ሄልዝ የተሰኘ በተላላፊ በሽታዎች ዙሪያ የሚያጠና ተቋም መስራች ሲሆኑትን ፕሮፌሰር ወንድወሰን አበበን የሰማችሁት። ተቋሙ የሚሰራቸውን ስራዎች በምሽቱ እንቃኛለን። ቀረጻ የጀመርነው በ2017 ነበረ። ወደ ሁለት ዓመት ገደማ ወስዷል። በአሜሪካ ወደ አስር የሚሆኑ ከተማዎች ነው ተዘዋውረን የቀረጽ ነው። አሁን ደግሞ የሰማችሁት በሞዴል ሊያከበደ ከፕሮዲውስ ተደርጎ በቅርቡ በአሜሪካን አገር የተመረቀውና በተለያዩ ከተሞች ላይ በመታየት ላይ የሚገኘው ፋየር ዊዝን ወይም ፍትህ የተሰኘው ፊልም ዳይሬክተር ክርስቶፈር ቻምበርስን ነው። በፊልሙ ዙሪያ ቆይታ ይኖረናል። አብራችሁን ካመሻችሁ ሌሎች ጥንቅሮችንም ማዘጋጅተናል፣ ጣዕም ያላቸው ሙዚቃዎችም እንጋብዛቸዋለን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ፣ በቅንብሩ ብርሃን ኃይሉ አብራኛለች። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ደንገረመው ታሰማናለች አመሰግናለሁ ስመኝሽ አድማጮች፣ በድጋሚ እንደምናምሽታችኋል። አፍጋኒስታንን ለቀው ለመውጣት በካቡል አውሮፕላን ማረፊያ አቅራቢያ ከሚራከቡት በሺዎች ከሚቆጠሩ ሰዎች መካከል ቅዳሜ ዕለት ሰባት ሰዎች መሞታቸውን የእንግሊዝ መከላከያ ሚኒስቴር ትላንት እሁድ በወጣው መግለጫ አስታወቀ። ታሊባኖች አፍጋኒስታንን ከተቀጣጠሩ አስራ አንደኛ ቀናቸውን ያዙ። በቀድሞው የ20 ዓመት የአስተዳደር ዘመናቸው የነበረውን ጥብቅ እስላማዊ ሕግ የአገዛዝ ስርዓታቸውን መልሰው ሊያመጡ ይችላሉ በሚል ስጋት በሺዎች የሚቆጠሩ ሰዎች አፍጋኒስታን አፍጋኒስታንን ለቀው ለመውጣት እየተራኮቱ መሆኑም ተገልጿል። የእንግሊዝ መከላከያ ሚኒስቴር ባወጣው መግለጫ አሁን ላይ ያለው ችግርና ሁኔታ እጅግ አሳሳቢና ፈታኝ ነው፣ ይሁን እንጂ በተቻለ መጠን በሰላምና ደህንነቱ በተጠበቀ መንገድ እንዲከናወን የተቻለንን ሁሉ እያደረግን ነው ብሏል። ሮይተርስ በስፍራው የነበረውን የስካይ ኒውስ ዘጋቢ ጠቅሶ እንደዘገበው ሰባቱ ሰዎች የሞቱት በሺዎች የሚቆጠሩ ሰዎች በፈጠሩት ግፊያ ከፊት የነበሩት ሰዎች ለከለላ ከተጋረጡና ግድግዳና ወለሎች ጋር በመላተማቸው ነው ብሏል። በሌላ በኩል በአፍጋኒስታን የሚገኘው የዩናይትድ ስቴትስ ኤምባሲ አገር ለቀው መውጣት የሚፈልጉ ዜጎች ከኤምባሲው በየግላቸው ትዕዛዝ ካልደረሳቸው በስተቀር ወደ አውሮፕላን ማረፊያዎች እንዳይሄዱ ቅዳሜ ዕለት ማስጠንቀቂያ ማውጣቱን አስታውቋል። ይሁን እንጂ ማስጠንቀቂያው በዜጎች ላይ ሌላ ስጋትና ግራ መጋባት መፍጠሩም ነው የተነገረው። ታሊባን ደግሞ ትላንት እሁድ ባወጣው መግለጫ ዩናይትድ ስቴትስን ተጠያቂ አድርጓል። የታሊባን ከፍተኛ ባለስልጣን አሚር ካሃን ሙታቂ በትላንትና እለት ባወጡት መግለጫ በመላ ሀገሪቱ ሰላምና መረጋጋት ያለ ሲሆን ግርግሩ ያለው በካቡል አውሮፕላን ማረፊያ ውስጥ ብቻ ነው ብለዋል። አሜሪካ ያላትን ሙሉ አቅቧና ችሎታዋን የተጠቀመች ፕሬዝዳንቱም ለቆ ስለመውጣቱ ሂደት በቀጥታ ትኩረታቸውን የሰጡት ቢሆንም በአውሮፕላን ማረፊያው ላይ ግን ስርአትን ማስከበር አልቻሉም ሲሉ አሜሪካንን ኮንነዋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በትላንትና እለት በአፍጋኒስታን ስላለው ሁኔታ መግለጫ የሰጡ ሲሆን ከካቡል የሚወጡ የሰዎች ቁጥር ከእለት ወደ እለት የተለያየ ህዝ ሊኖረው እንደሚ ችል ፕሬዚዳንት ጆ ባይደን አስታውቀዋል። እሁድ እለት በቴሌቪዥን ባደረጉት ንግግርም ሁኔታዎች በእለቱ ባሉ የተለዩ የደህንነት ጉዳዮች ላይ የተመረኮዙ እንደሚሆኑም አስታውቀዋል። በሌላ ዜና የዩናይትድ ስቴትስ ወታደሮች አፍጋኒስታንን ለቆ የመውጣቱ ውሳኔ ያስከተለው ምስቅልቅል በሺዎች ኪሎ ሜትር ርቃ በምትገኘው የአፍሪካ ሳህልም እንዳይደገም ስጋት መፍጠሩ ተዘግቧል። ስጋቱ የመጣው ሌላኛዋ ሀያል ሀገር ፈረንሳይ በአፍሪካ ሳህል የጀመረችውን የረዥም ጊዜ የጸረ ሽብር ዘመቻ ለማቋረጥ በማሰቧ እንደሆነም ተነግሯል። ፈረንሳይ የጸረ ሽብር ዘመቻው ቢያንስ አሁን ባለበት ደረጃ መቀጠል አለመፈለጓን አስታውቃለች። አፍሪካ ውስጥ ሰፊ አካባቢን በሚያካልሉት በኒጀር፣ ቡርኪና ፋሶና ማሊ ድንበሮች አካባቢ በርካታ የእስላማዊ ኃይሎች ጥቃት እየሰነዘሩ ነው። በጥቃቶቹም በርካታ ሰላማዊ ዜጎችና ወታደሮች እየተገደሉ መሆኑ ተዘግቧል። በአንዳንድ ተንታኞች ዘንድም ይህም እንደ አፍጋኒስታኑ ሊያሸንፉት የማይችሉት ጦርነት መሆኑ የተነገረለት ሲሆን አካባቢው እጅግ የተራዘመ ጦርነት የተ የተካሄደበት በሺዎች የሚቆጠሩ ሰዎች የሞቱበት ከሁለት ሚሊዮን በላይ የሚሆን ህዝቦች የተፈናቀሉበት መሆኑም ተመልክቷል። የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሀሪስ ወደ ደቡብ ኤዥያ አመሩ። ትናንት እሁድ ሲንጋፖር ገብተዋል። ምክትል ፕሬዚዳንቷ ከሲንጋፖር መሪዎች ጋር የሚነጋገሩ ሲሆን ቻንጊ የሚገኘውን የዩናይትድ ስቴትስ ባህር ኃይልንም ይጎበኛሉ። በማስከተልም በመጪው ረቡዕ ወደ ቪየትናም እንደሚያመሩም ተገልጿል። ከቪየትናም መሪዎች ጋር በአለም አቀፍ ደረጃ እያደገ የመጣውን የቻይና ተጽዕኖ ለመመከት የሚያስችል ዓለም አቀፍ ድጋፍ ለማሰባሰብ እንደሚመክሩም ተነግሯል። ካማላ ሀሪስ ቪየትናምን ሲጎበኙ የመጀመሪያዋ የዩናይትድ ስቴትስ ምክትል ፕሬዚዳንት ናቸው። ምክትል ፕሬዝዳንቷ ከሲንጋፖርና ከቪየትናም ጋር በደህንነት፣ የአየር ንብረት ለውጥ፣ ኮቪድ-19ና ዓለም አቀፋዊ ስርዓትን ስለማስፈን እንደሚወያዩ ቃል አቀባያቸው ሳይሞን ሳንደርስ መግለጻቸው ተዘግቧል። አድማጮች ለምሽቱ ያስኩላችሁን አጫጭር ዜናዎች እዚህ ላይ ፈጸምኩኝ። ተቀሪ የጋቢና ቪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ ነው። ኤደን ገረመው ከዋሽንግተን ዲሲ እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችን በሬዲዮ ቴሌቪዥን፣ መተላለፍ ጀምረዋል። ኢትዮ ሳት ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክ ገጻችን አት ቪኦኤ አምሃሪግ ወይም የስልክ ቁጥራችንን ፕላስ አንድ 2022 276379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ግሎባል ዋን ሄልስ ኢኒሽቲቭ ወይም አንድ የዓለም ጤና ተነሳሽነት በአሜሪካን ሀገር የኦሃዮ ዩኒቨርሲቲ አማካኝነት የተመሰረተ ተነሳሽነት ሲሆን ላለፉት አስር አመታት ከአካባቢ ከእንስሳትና ከሰዎች ጋር ተያያዥነት ያላቸው እንደ ኮቪድ-19 ኢቦላ፣ የእብዱሻ በሽታ በነፍሳት የሚመጡ በሽታዎችን በኢትዮጵያ፣ ኬንያ፣ ዩጋንዳ እና ሌሎች ሀገራትም እየተንቀሳቀሰ ሲያጠና ቆይቷል። ኤደን ገረመው የተቋሙ መስራችና የተላላፊ በሽታዎችና የሞለኪውል ጥናት ተመራማሪ የሆኑትን ፕሮፌሰር ወንደሰን አበበ ገበየስን አግኝታቸዋለች። ውይይታቸው ፕሮፌሰር ወንደሰን ስለ ግሎባል ዋን ሄልዝ ከሚያስረዱበት ይጀምራል። ግሎባል ሄልት ብዙ ነገሮችን ያቀፈ ሲሆን ዋን ሄልዝ አንድ ጤና በተለያየ ቦታ መሆን እየተስፋፋ ያለ ነው። የግሎባል ዋን ሄልዝ ኢኒሺየቲቭ የመጀመሪያ ራሱ አስተሳሰቡን እኛው ያወጣ ነው ነው ከኦሃዮ ስቴት የተለያየ ሀገር ካሉ ፓርትነሮች ከሆነ ያወጣ ነው ሆኖ ይሄ ዓለም ላይ ያሉ የጤና ችግሮች የሚመለከት ሆኖ አንድ ጤና የሚለው ኮንሴፕት ምን ነው የሚያመለክተው? በኢትዮጵያ ብዙ ታዳጊ ሀገሮች እንደዚሁም ደግሞ ዓለም ላይ በሙሉ የህዝብ ቁጥር በጣም እየጨመረ ነው። አሁን ሰባት ነጥብ ስድስት ቢሊዮን የህዝብ ቁጥር ሲኖር በሁለት ሺህ ሃምሳ ወደ አስር ቢሊዮን ይደርሳል ተብሎ ይገመታል። የዓለም ህዝብ እያደገ በመጣ ቁጥር ደግሞ የሰው ከአካባቢው ጋር ከእንስሳት ጋር ከዱር እንስሳት የሚሆኑ ወይም ደግሞ የቤት እንስሳት ጋር ያለው ኢንተራክሽን፣ እነዚህ በነፍሳት እና በላም የሚተላለፉ በሽታዎች በጣም እየጨመሩ እየጨመሩ ነው የሚሄዱ። ለምን ያለው ቅርርብና ግንኙነት እየጨመረ ነው። ዓለም እየጠበበች የሰው ቁጥር እያደገ በሚሄዱ ምክንያት ብዙ ከተሞች እየተፈጠሩ ይሄዳሉ። ድሮ ጫካ የነበሩ አካባቢዎች፣ በዛም ምክንያት ያለው ኢንተራክሽን ይጨምራል። የሰው የምግብ አቅርቦት፣ ከምግብ የሚነሱ በሽታዎች እየጨመሩ ይመጣሉ። ለምን ብዙ ተመጋቢ እና ብዙ የምግብ አቅርቦቶችም እየጨመረ ይሄዳሉ። የውሃ እጥረት አሁን አለም እንደምናየው ነው። ከውሃ የሚነሱ በሽታዎች እየጨመሩ ሄዱ ብናይም ግን ውሃ በአጠቃላይ ያለው እጥረት ኢትዮጵያም ውስጥ በደንብ የምናውቀው ችግር ነው። በየቦታው አለም ላይ እንደዚህ ብዙ አገሮች ላይ የተከሰተ ነው። እነዚህ ሁሉ በጣም እየጨመሩ ሄዱ። በአሁኑ ሰዓት ሰው ላይ የሚታዩ አዳዲስ በሽታዎች እንደ ኮቪድ ንም ጨምሮ ሌሎችም አዲስ የሚነሱ ኢመርጂንግ ኢንፌክሽንቲዝ እንላቸዋለን ከሰባ እስከ ሰባ አምስት ፐርሰንት የሚመጡት ከእንስሳት እነዛን ነው እኛ ያንን ቀድመን በማጥማት ዘንድሮ አስረኛውን አመት አኒቨርሰሪ እናከብራለን። ተቋማቹ በምስራቅ አፍሪካ በሌሎች ሀገራቶችም ይንቀሳቀሳል። በእነሱ ውስጥ በምን አይነት እንቅስቃሴዎች ነው የምታደርጉት? የምናደርገው እንቅስቃሴዎች እንግዲህ እቃ ውስጥ ያሉ አሁን ወደ ስድስት ሀገሮች አካባቢ ደርሰዋል። በፕሮጀክት ደረጃ የምንሰራበት ሌሎችም ብራዚል እና ሜክሲኮ ሩሲያ ውስጥ ደግሞ ህንድ፣ ታይላንድ፣ ቻይና አካባቢ የምንሰራቸው እንደ ሀገሩ ልዩነት ቢኖሩም ብዙ ተመሳሳይ ነገሮች አሉ። አንደኛ የምንሰራው እነዚሁ ተላላፊ በሽታዎች ኮሚኒካብል ኢንፌክሽን ዲዚዝ ከሰው እንስሳት ጤና እና ኤንቫይሮመንት ለሁሉም ኮመን ናቸው። የዛሬ አሁን ወደ ሰባት ስምንት ዓመት በፊት ኮሮና ቫይረስ ሆኖ ከግመሎች ወደ እንስሳ የሚነሳ ሳውዲ አረቢያ ጀምሮ ወደ ኢትዮጵያ ሌሎች አፍሪካ ሀገሮች የተዛመተ አለ። እንደሱ አይነቱ ስራ ምናልባት ሪጂናል ስፔሲፊክ ለዛ አካባቢ የተወሰነ ሲሆን ደግሞ ሌሎች ደግሞ ከበድ ያሉ ዓለም አቀፍ የሆኑ ችግሮች አሉ። እንደ አንታይባዮቲክ ሬዚስታንስ ወይም አንጻረ ባክቴሪያዎችን ባክቴሪያዎቹ እየተቋቋሙት ማዳን እያቃተ መጥቷል። ይሄ በጣም ከፍተኛ ችግርና እየተስፋፋ ያለ ነው በመላው ዓለም እያደጉም ሀገሮች እያደጉም ባሉ ሀገሮች ላይ ዩናይትድ ኔሽን እንደውም አሁን ከፍተኛ ስጋት ያላቸው ከሚለው ደረጃ አውጥቶ በአደገኛ ደረጃ ላይ እየደረሰ ብሎ የመደበው ችግር ነው። ይሄ ጸረ ባክቴሪያን መቋቋም ጀርሞቹን ለአለመግደል መቻል በጣም እየተስፋፋ ያለ ችግር ነው። እሱም ሁሉም ሀገሮች ላይ እንሰራለን። ትንሽ ቅድም ጠቅሼም እንዳደረግኩት ከምግብ የሚነሱ በሽታዎች ወይም ከውሃ ኮሌራንም ጨምሮ፣ ሌሎችም አሉ፣ ሳልሞኔላ እነዚህ በሽታዎች ፓንዴሚኮች ከመከሰታቸው በፊት ቀድመን እንዴት ነው እውቀትን የምናዳብረው ካፓሲቲ ቢልዲንግ እንዴት ነው የላቦራቶሪ ያለውን ኢንፍራስትራክቸር የምናጠናክረው የሚለው እንደዚህ እንደዚህ አይነት ስራዎች ነው መሰለው። ቅድም እንግዲህ እንደጠቀሱልኝ ዓለም እየጠበበች በመምጣቷ ወደፊት ኖቹ ተላላፊ በሽታዎች ከእንስሳት እና ከነፍሳት እንደሚመጡ ነግረው ነበር። ና የእንስሳት ጤንነት ከሰው ልጅ ጤንነት ጋር ምን ያያይዘዋል? እስቲ እሱን በጣም ጥሩ የእንስሳት ጤንነት ከሰው ልጅ ጤንነት ጋር በከፍተኛ ሁኔታ ይያያዛል። በተለይም ታዳጊ ሀገሮች እንደ ኢትዮጵያ ያሉ የህብረተሰባችን በየቀኑ ያገሉ የቀን ተቀን ኑሮ በእንስሳት ላይ የሚመካ ነው። ብዙ ነገር ብም ሊሆን ይችላል ለእርሻ ሊሆን ይችላል። ውሾችም ቢሆን ለቤት ንብረት ጥበቃም ሊሆን ይችላል። ለአህዮችም ሊሆን ይችላል። የእንስሳትና የሰው ግንኙነታቸው በህይወት በጣም የተዛመደ ነው። በታዳጊ ሀገሮች እነዚህ ደግሞ ብዙዎቹ ተህዋሲያን ልክ እንስሳትን የሚያጠቁት ሰውን የሚያጠቃሉ ቅድም የምለስ ነው እንግዲህ ብዙዎቹ አሁንም ገና የሚታወቁ እና እየታወቁ ያሉ አሉ። ይሄ ተላላፊ ወይም ዞናቲክ ዲዚዝ ይባላል በእንግሊዝኛው ከእንስሳት ወደ ሰው አንዳንድ ጊዜም ደግሞ ከሰው ወደ እንስሳት ተላልፈው ወደ እንስሳት ደግሞ ከገቡ ተዛምጠው ተመልሰው ለሰው ትልቅ ችግር ይሆን ለእንስሳት። ለምሳሌ ሳምባ ነቀርሳ በሽታ ከእንስሳት ወደ ሰው የሚተላለፍ ብዙ ጊዜ ተጠንቷል፣ ይታወቃል። ያንዳለ ሆኖ እንደውም ኢትዮጵያ ውስጥ ለመጀመሪያ ጊዜ የተገኘ ሁሉ ጥናት አለ፣ ከሰው ወደ እንስሳቱ ተመልሶ የተላለፈ ሳምባ ነገር ነቀርሳ ተዋሲያን። ስለዚህ ይሄ በጣም የእንስሳትና የሰው ግንኙነት በጣም የተቀራረበ ነው። ያ ደግሞ ግንኙነት እንደ ኢትዮጵያ ባሉት አንዳንድ ሀገሮች ውስጥ እንደውም የበለጠ የጨመረ ግንኙነት። እንግዲህ ግሎባል ሄልዝ ዘንድሮ አስረኛ አመቱን ይዟል። ብዙ ስራዎችንም እየሰራችሁ ነው። ኮቪድ አስራ ዘጠኝ እና የእንስሳት ጤና ወይም ደግሞ እናንተ ከምትሰሩት ጋር በምን መልኩ ይያያዛል? እስኪ ጥቂት ነገር በሉኝ። ኮቪድ አስራ ዘጠኝን እንግዲህ በሽታውን የሚያመጣው ቫይረስ ኮሮና ቫይረስ የሚባል ግሩፕ ነው። አንድ ቫይረስ ዘር ሆኖ የተለያየ ዘር ሊኖሩ የሚችል ኮሮና ቫይረስ ነው። ይህ ኮሮና ቫይረስ ለረጅም ጊዜ ይታወቃል። አዲስ ነገር አይደለም። አሁን በእኛም ስራ የግሎባል ዋና ስራችን ላይ አላማችን ላይ ፓንደሚክን ቀድሞ ማቆም ነው። ብዙ ጊዜም በተለያዩ ሀገሮች ላይ ኢትዮጵያ ጀምሮ ውስጥ በተደጋጋሚ ስንናገር የቆየነ ነው። እነዚህን ቀድመን ጥናቶችን ማጥናት ቀድመን የአገሪቱን የጤና ሲስተም የላቦራቶሪ የመመርመር ችሎታ አቅም ማሳደግ የተማረውን የሰው ኃይል ለምሳሌ የኢትዮጵያ የሕብረተሰብ ጤና ኢንስቲትዩትና ዩኒቨርሲቲዎች ውስጥ ውስጥ ያለውን አቅም መገንባት ካፓሲቲ ቢልዲንግ እነዛን የምንሰራው ከብዙዎቹ በሽታዎች አንዱ እነዚህ ቫይረስ ኮሮና ቫይረስ ሌሎችም እንደዚሁ ብዙ አይነቶች አሉ። መንባይዘ ወይ ፓንዴሚክ ደረጃ እንዳሁኑ እንደ ኮቪድ ናይንቲን ሊመጣ እንደሚችል እንገምት ነበር። እንደዚሁ ኮቪድ ናይንቲን ብለን በስም ባናውቀውም በገር ጊዜ እንደሚኖር በሳይንስ ግምቱ ስለነበረን ለዛ ዝግጅት የሀገሪቷን ሲስተም ለማጠናከር ነበር ስንሰራ የነበረ ከሁለት ሺህ አስራ ሶስት ጀምሮ ሁለት ሺህ አስራ ስድስት ላይ ከአሜሪካ በሽታ መከላከያ እና መቆጣጠሪያ ድርጅት ጋር ሆነን እኒህ አሁን ይሄ እንዲሰሩ ስታጋች በዛ ያን ምሳሌ በማድረግ የሕፃናትንም ሕይወት በማዳን የውሾችንም በመከተል የተለያየ ስራ እየሰራ ሀገሪቷን እናዘጋጅ ነበር። ኮቪድ ናይንቲንም ከመከሰቱ ሁለት ወር በፊት ስብሰባ አድርገን ነበር። ያ የስብሰባው ትልቁ ዓላማ ወደፊት የሚመጣ ፓንዴሚኮችን ቀድመን ለመዘጋጀት የአቅም ግንባታ አፍሪካ ውስጥ እንዴት እናርግ የሚል ኢትዮጵያ አዲስ አበባ ላይ ያደረግ ነው። ያ ማለት እንግዲህ ጥቅምት መጨረሻ ሁለት ሺ አስራ ዘጠኝ ያንን ባንጠብቅም ኤልኒኖ ከሳይንስ ከሁኔታዎች አንጻር ሊመጣ ስለሚችል ዝግጅት እናደርግ ነበር ነበርና እንደዚህ አይነት ዝግጅቶች ላይ ነው የምንሰራው። እየተከታተላችሁት ያላችሁት ጋቢና ቪ ነው። ዝግጅታችን ይቀጥላል። በኢትዮጵያዊዋ ታዋቂ ዓለም አቀፍ ሞዴልና ተዋናይት እንዲሁም የዓለም ጤና ድርጅት የእናቶች አዲስ የሚወለዱ ህጻናትና የህጻናት ጤና ጥበቃ አምባሳደር ሊያ ከበደ ፕሮዲውስ ያደረገችው ፍትህ ወይም ፋየር ዊዝን የተሰኘ ጥናታዊ ፊልም በቅርቡ ተመርቋል። በቀይ ሽብር ወቅት ኢትዮጵያ ውስጥ ስቃይና እንግልት የደረሰባቸው ሶስት ኢትዮጵያዊ ሴቶች ወደ አሜሪካ ከመጡ በኋላ ጥቃት ያደረሰባቸውን ግለሰብ ለፍትህ ለማቅረብ የሚያሳዩትን ውጣውረድ የሚያሳየው አዲስ ጥናታዊ ፊልም ለመጀመሪያ ጊዜ በአትላንታ በተደረገ የፊልም ፌስቲቫል ላይ ለህዝብ የቀረበ ሲሆን በተመልካቾች በተደረገ ምርጫም የምርጥ ጥናታዊ ፊልም ሽልማት ተሸላሚ ሆኗል። በርካታ የአሜሪካና የኢትዮጵያ ፊልም ተዋናዮች የተሳተፉበት ፍትህ የተሰኘው ፊልም ተጽፎ የተዘጋጀው በዓለም አቀፍ ሽልማት ተሸላሚ አሜሪካዊው የፊልም ባለሙያ ክሪስቶፈር ቻምበርስ ሲሆን በፊልሙ ጭብጥ የቀረጻ ሂደትና ሊያ ከበደ በፊልሙ ባላት ተሳትፎ ዙሪያ ያደረግኩት ቆይታ ቀጥሎ ይቀርባል። ክርስቶፈር ፎር ቴኪንግ ዩር ታይም ቱ ቢ ዊ ስ ቱደይ ፍሮም ሎስ፣ በቅድሚያ ክርስቶፈር በቅርቡ ስለሚወጣው ፍትህ ወይም በእንግሊዝኛው ኤፋየር ዊዝ ኢን የተሰኘው ፊልምህ ለመጨዋወት ሎስ አንጀለስ ከሚገኘው መኖሪያ ቤት ሆነ ልታናገረን ፈቃደኛ በመሆንህ በአድማጮች ስም በጣም አመሰግናለሁ። እስቲ በቅድሚያ ስለ ፊልሙ ጭብጥ እናውራ። በሶስት ኢትዮጵያውያን ሴቶች ዙሪያ የተሰራው ፍትህ የተሰኘው ጥናታዊ ፊልም መነሻ ሀሳቡ ምንድን ነው? በቅድሚያ እኔም በመሰናዷችሁ ላይ ስለጋበዛችሁኝ በጣም አመሰግናለሁ። ፍትህ በሰብአዊ መብት ዙሪያ የሚያጠነጥን ጥናታዊ ፊልም ነው። ታሪኩ በቀይ ሽብር ጊዜ ኢትዮጵያ ውስጥ ከባድ ምርመራና ስቃይ አሳልፈው ወደ አሜሪካና ካናዳ የመጡ ሦስት ሴቶች ዙሪያ የሚያጠነጥን ነው። ከሦስቱ አንዷ አሜሪካን ሀገር አትላንታ ከተማ እንደመጣች ሆቴል ውስጥ በአስተናጋጅነት ትቀጠርና ሆቴል ውስጥ ሌላ በቃጣቢነት የሚሰራ ሰው ሰላም ሲላት ድምፁን ታስታውሳለች። ከ15 ዓመት በፊት አዲስ አበባ ላይ የመረምራትና ያሰቃያት የነበረ ሰው ነው። አጋጣሚው የሚገርምና ለማመን የሚያስቸግር ነው። ታሪኩ እንግዲህ እነዚህ ሴቶች ተገናኝተው ሰውየው ራሱ መሆኑን ካረጋገጡ በኋላ እንዴት ፍትህ ለማግኘት እንደተንቀሳቀሱ የሚያሳይ ነው። እነዚህን ኢትዮጵያውያን ሴቶች እንዴት አገኘሃቸው? ታሪካቸውንስ ወደ ፊልም ለመቀየር እንዴት ወሰንክ? የሴቶቹን ታሪክ ያገኘሁት በአጋጣሚ ጎግል ላይ ነው። እኔ አሜሪካዊ ነኝ። ከዚያ በፊት ስለ ኢትዮጵያ ታሪክና ባህል አላውቅም ነበረ። ያነበብኩት ጽሑፍ እንዴት ሶስት ሴቶች ሰዎችን ያሰቃየና ያስገድለን ሰው አሜሪካ ውስጥ ለፍርድ እንዳቀረቡት የሚያትት ነበርና ስደተኞቹ ነው አሜሪካ ውስጥ የተለየ ሥልጣን ሳይኖራቸው ለፍትህ መታገላቸው በጣም አስደነቀኝ። እነዚህ ሴቶች ሀብታምም አይደሉም ወይንም የፖለቲካ ግንኙነትም የላቸውም። ነገር ግን ፍትህን በመፈለጋቸውና በጥንካሬያቸው ብቻ ለእውነት ታግለው አሸንፈዋል። ለእኔ ይሄ የሚያነሳሳና ልንማርበት የምንችለው ታሪክ ነው። የሴቶቹን ታሪካቸውን ለማጥናት ከዛ ወደ ፊልም ለመቀየር ምን ያክል ጊዜ ፈጀብህ? በአጠቃላይ ሂደቱ የጀመረው በአውሮፓውያኑ አቆጣጠር በ2016 ነበረ። ስለዚህ ወደ አራት ዓመት ፈጅቷል ማለት ነው። መጀመሪያ ሴቶቹ ለመቅረብና ታሪካቸውን ለማካፈል ፈቃደኛ የሆኑ እንደሆነ በመጠየቅ ነው የጀመርኩት። ቀጥሎ ታሪካቸውን ከሰሙ በኋላ በነጻ የተከራከሩላቸውን የሰባዊ መብት ተከራካሪ ጠበቃዎችን፣ የታሪክ አዋቂዎችና የተለያየ ዩኒቨርሲቲ መምህራንን በተለያየ ጊዜ አነጋግሬያለሁ። ይህ እንግዲህ ዓመታት ፈጅቷል። እንግዲህ የፊልሙ ቀረጻ በሶስት ሀገሮች ነው የተካሄደው በካናዳ አሜሪካና ኢትዮጵያ ይሄ ምን ያክል ጊዜ ወሰደ በተለይ ደግሞ በኢትዮጵያ የነበረው ልምድህ ምን ይመስላል ቀረጻ የጀመርነው በ2017 ነበረ ወደ ሁለት ዓመት ገደማ ወስዷል በአሜሪካ ወደ አስር የሚሆኑ ከተሞች ነው ተዘዋውረን የቀረጽ ነው በዓለም ላይ ወደ ሰላሳ ሀገሮች ተጉዣለሁ በኢትዮጵያ የነበረኝ ጊዜ ግን በጣም የተለየ ነው በመጀመሪያ ቪዛ ለማግኘት እጅግ በጣም ረጅም ጊዜ ከመውሰዱ የተነሳ ስራችንን በተደጋጋሚ ማራዘም ነበረብን። በመሀል አብራኝ የምትሰራው የፊልም ባለሙያም ሌላ ስራ አግኝታ ሄደች። ስለዚህ ወደ ኢትዮጵያ ብቻ የሚሄድኩት ግን እድለኛ ሆኜ ኢትዮጵያ ውስጥ ያለ ኤርሚያስ ወልደ አምላክ የሚባል በጣም ጎበዝ የፊልም ባለሙያ አገኘው። የሚገርም ችሎታ ያለው ጠንካራ የፊልም ባለሙያ ነው። ኢትዮጵያ ላይ የነበረ ቀረጻ ምን ላይ ያተኮረ ነበር? ማለት ለጥናታዊ ፊልም ግብዓት የሚሆንና የሴቶቹን ታሪክ የሚያጠናክር ያገኘኸው ነገር ምንድን ነው? እንግዲህ ፊልሙ ሁለት ክፍሎች አሉት። አንደኛው ከአጼ ኃይለስላሴ ስላሴ መውደቅ ጀምሮ የመንግስቱ ኃይለማርያምን ወደ ስልጣን መምጣትና የቀይ ሽብርን ታሪክ የሚያስረዳ ነው። ሁለተኛው ደግሞ እዚህ አሜሪካ የተካሄደው ረጅምና እልህ አስጨራሽ የፍትህ ትግልና ሴቶቹ ፍትህ እንዲያገኙ የረዳቸውን የሚያስገርም ጥንካሬን የሚያሳይ ነው። በኢትዮጵያ ቆይታ ለዚያ የሚሆኑ ነገሮችንም አግኝተናል። በአጠቃላይ በዚህ በጥናታዊ ፊልም ላይ ምን ያክል ሰዎች ተሳትፈዋል? ከኢትዮጵያ የተሳተፉ ተዋናያን አሉ? ዋው፣ በጣም ብዙ ተዋናያን ተሳትፈዋል። በዛን ጊዜ የነበረውን የሴቶችን የሕይወት ታሪክ የሚያሳይም ሆነ በሰዓቱ የነበረውን የፍርድ ሂደት የሚገልጽ የተቀረጸ ምስል አልነበረንም። ስለዚህ ያንን የሚያሳይ ቀረጻ ያስፈልገን ነበረ። እዚህ አሜሪካ በዋናነት ሶስቱን ሴቶች ወክለው የተወኑት ቤት ስኬልስ፣ ማርኩዊት አብላክ እና ትውልደ ኢትዮጵያዊት የሆነችው ሊሃና ምኒልክ ይባላሉ። ሊሃና በጣም ጎበዝ ተዋናይት ናት። ሰው አይቶ እንደሚያደንቃት እርግጠኛ ነኝ። ኢትዮጵያ ውስጥ ደግሞ ወጣትና የሚገርም ችሎታ ያላቸው የአዲስ አበባ ዩኒቨርሲቲ የቲያትር ክፍል ተማሪዎችን አገኘን። ዘውድነች ቢረኩ፣ ብሩክታይት ተርሚኖስ፣ ዮርዳኖስ ተሾመ፣ ሰማሃል አብርሃ፣ ሰብለ ወንጌል ኃይለማርያም ና And then one of the guys said, are you from Atlanta? While he was saying that, I feel something which makes me nervous. I feel something in my stomach, you know, when it's getting tight, you know. I was asking myself, where did I hear this voice, you know? Who's this person? i know that ከክሪስቶፈር ቻምበርስ ጋር የነበረን ቆይታ አላበቃም። ቀሪውን ክፍል በነገው ምሽት ይዘን እንመለሳለን። ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈው ጋቢና ቪኦኤ እንደቀጠለ ነው። በሙዚቃ እረፍት አርገን ስንመለስ ደግሞ የቴክኖሎጂ ባለሙያ የሆነች አንዲት ወጣት እናስተዋውቃቸዋለን። በቀጣይ የምናስተዋውቃችሁ ወጣት ኤፕቲሳም ሳልህ ትባላለች። በሀያዎቹ የመጨረሻ እድሜ ክልል የምትገኝ ኤርትራዊት የኮምፒውተር ኢንጂነሪንግ ባለሙያ ወጣት ናት። የሶስተኛ ዓመት የኮሌጅ ተማሪ ያለች ከአንድ የግል ድርጅት ጋር በዌብ ሳይንቶችን መስራት እንደጀመረች የምትናገረው ወጣት ኢንጂነሯ የግሏና ከሌሎች ወጣት ጋር በመሆን ለትምህርት፣ ለንግድ፣ ለሕክምና የሚያገለግሉ በርካታ ሶፍትዌሮችንና ና መተግበሪያዎችን እንደሰራች ትናገራለች። ኤብትሳምን ያናገራት ብርሃነ በርሄ ነው። ቀጥሎ ይቀርባል። ኤፕቲሳም ሳልሕ ሁሴን በሀያዎቹ መጨረሻ የእድሜ ክልል ላይ የምትገኝ ወጣት ናት። ከማይነፍሒ ኮሌጅ በኮምፒውተር ኢንጂነሪንግ ተመርቃ በኤርትራ ዋና ጠቅላይ ኦዲተር ጽህፈት ቤት በተመረቀችበት የሙያ ዘርፍ በመስራት ላይ ትገኛለች። ወጣቷ ኢንጂነር ኤፕቲሳም በግሏና ከሌሎች ጓደኞቿ ጋር በመሆን የተለያዩ ሶፍትዌሮችንና የሞባይል አፕሊኬሽኖችን እንደሰራችና አንዳንዶችም በጥቅም ላይ እንደዋሉ ለቪኦኤ ተናግራለች። ገና የሶስተኛ አመት ኢንጂነሪንግ ተማሪ እያለች አዶናይ ከተባለ ባለሀብት ጋር የዌብሳይት ስራዎችን መስራት እንደጀመረች የተናገረችው ኢንጂነር ኤብትሳም የአራተኛ አመት ተማሪ በነበረችበት ወቅት ከሌሎች አራት ተማሪዎች ጋር በመሆን ያለህን የሞባይል ሂሳብ በቀላሉ ለማወቅ የሚያስችል ተጨማሪ ሂሳብ ለመሙላትና ወደ ሌሎች ሰዎች ከሞባይልህ ገንዘብ ለማሸጋገር የሚያስችል የሞባይል አፕሊኬሽን ሰርተው በኤርትራ ቴሌኮሙኒኬሽን በኩል ጥቅም ላይ እንደዋለም አስረድታለች። የአምስተኛ ዓመት ተማሪ በነበረችበት ወቅትም በሆስፒታል የተኙ ከአልጋ መንቀሳቀስ የማይችሉ ህመምተኞች የፈለጉትን ነገር በጣት ምልክት በማሳየት ከነርሶች ጋር መግባባት የሚያስችላቸውን ሶፍትዌር እንደሰሩም ታስረዳለች። ሕክምና ዝአተው እንቀሳቀሱ ዝጽገሙ ሲ መድኃኒት ደም ደሊያም ማይዲም ደለም ሽንት ቤት ም ክዱ ደሊያም ኣብትናታ ኮምፒተራት ሲስተም ከም ድረአ ጌርና ዝሰራሕናያ ማለት እዩ። ከአልጋቸው መውረድና መንቀሳቀስ የማይችሉ ህመምተኞች መድኃኒት፣ ምግብ ወይም ወደ መጸዳጃ ቤት ለመሄድ በፈለጉበት ወቅት ከፊት ለፊታቸው የተለጠፈውን ምስል ቁጥር በጣታቸው በማሳየት አፋጣኝ እርዳታ እንዲያገኙ የሚረዳ ሶፍትዌር ነው። ህመምተኛው የሚያጠልቀው ጓንትና በነርሶች ጽሕፈት ቤት ያለው ኮምፒውተር የተያያዘ በመሆኑ ህመምተኛው ምልክት በሚያሳይበት ወቅት ነርሱ ወይ ሐኪሙ ወደ ህመምተኛው በመሄድ አፋጣኝ እርዳታ እንዲያደርግለት የሚረዳ ሶፍትዌር ነው። ሶፍትዌሩን የማይነፊህ ኮሌጅ ፕሮጀክቱን ለመስራት ያወጣነውን ወጪ ሸፍኖ ቢያስቀረውም እስካሁን በሆስፒታሎች ውስጥ ስራ ላይ አልዋለም ብላለች። ወጣት ኢንጂነር ኤፕትሳም በሁለት ሺ ዘጠኝ ከተመረቀች በኋላ ኦሬንጅ አይቲ ሶሉሽን ከተባለ የግል ድርጅት ጋር እንደ ሰራች ጠቅሳ ለድርጅቱ የተለያዩ ለርቀት ትምህርት መማሪያ የሚያገለግሉ ዌብሳይቶችንና ሌሎች አዳዲስ የዌብሳይት ሶፍትዌሮችን እንደ ሰራችም ተናግራለች በፋሽን ዲዛይን ስራ ላይ ለተሰማራች ሌላ ግለሰብም ስራዎቿን የምታስተዋወቅበት ዌብሳይት እንደሰራችም ኤብቲሳም አክላ ተናግራለች ከዚህ በተጨማሪም ተስፋ አለም ከተባለ ወጣት ጋር ለትምህርት ለንግድና ለአገር ጎብኚዎች የሚያገለግሉ ሶስት የተለያዩ የሞባይል አፕሊኬሽኖችን በጋራ እንደሰሩና በኤርትራ ፌስቲቫል ላይም ተወዳድረው መሸለም እንደቻሉም ተናግራለች። የመጀመሪያው የሞባይል አንድሮይድ አፕሊኬሽን የሁለተኛ ደረጃ የመኪና መንጃ ፈቃድ ማስተማሪያ እንደሆነ የተናገረችው ኢንጂነር ኤፕቲሳም በውስጡ የትራፊክ ምልክቶች ህጎችንና መመሪያዎችን ያካተተ መረጃ የያዘ በመሆኑ ተማሪዎች አፕሊኬሽኑን ሞባይላቸው ላይ በመጫን በፈለጉበት ጊዜና ቦታ ማንበብና ጥያቄዎችን በመስራት ራሳቸውን ለፈተና የሚያዘጋጁበት አፕሊኬሽን እንደሆነ አስረድታለች። ሌላኛው የሞባይል አፕሊኬሽን ደግሞ በተለያዩ የሙያ ዘርፍ ተሰማርተው በግል በየቤታቸው የሚሰሩ ሰዎች ስራዎቻቸውን ለማስተዋወቅ የሚረዳ አፕሊኬሽን እንደሆነ የምትናገረው ኢንጂነር አብትሳም ከእናቷ እህት የኬክ አሰራር እንደተማረች እና በትርፍ ጊዜዋም ለሰርግ፣ ለልደት፣ ለምረቃና ሌሎች ኦኬዥኖች ኬኮችንና የራሷ የሆነውን ፓንኬክ እንደምታዘጋጅ ጠቅሳ ስራዎቿን ለማስተዋወቅ እና ለመሸጥ በመቸገሯ አፕሊኬሽኑን እንደሰራችው ተናግራለች። ስለ አፕሊኬሽኑ አሰራርም ተከታዩን ብላለች። ፓርታይም ኣብ ገዛ ኬክ ገለ ሰርሐ ሓደ ሎኬሽን ስለ ዘይብለይ ክሳብ ሕጂ ብቀሊሉስ ከመይ ገይሩ ርዩ ሜንዩ ዘድልዮ ነገራት ኦርደር ይገብር ማለት እዩ። የተለያዩ ኬኮችን በትእዛዝ እሰራለሁ ቋሚ መሸጫ ቦታ ስለሌለኝ ስራዎቼን ለማስተዋወቅና ከደንበኞቼም ትእዛዝ ለመቀበል የሚያስችል ያለ ኢንተርኔት በኦፍላይን በጽሁፍ መልእክት ለመገበያየት የሚያግዝ አፕሊኬሽንን ለመስራት ችያለው። በመጀመሪያ ለራሴ ብዬ ነው የሰራሁት። አሁን ግን አፕሊኬሽኑን በማሳደግ አስመራ ውስጥ በቤታቸው ሆነው የተለያዩ ስራዎችን የሚሰሩ ጸሐፊዎች፣ ሰዓሊዎችና ሌሎች ባለሙያዎች በቀላሉ ምርቶቻቸውን ለህዝብ ለማስተዋወቅና ለመሸጥ የሚያስችል አፕሊኬሽን ሰርተናል። አፕሊኬሽኑን በስራ ላይ ለመዋል ከሚመለከታቸው የመንግስት አካላት ጋር ፍቃድ በመጠየቅ ላይ ነን። በቅርብ ቀን ደግሞ በስራ ላይ እንደሚውል ተስፋ አደርጋለሁ ብላለች። ሶስተኛው አፕሊኬሽን ደግሞ በአስመራ ከተማ የሚገኙ ባንኮች፣ ሆቴሎች፣ መዝናኛ ስፍራዎች፣ የንግድ መደብሮችና አገልግሎት ሰጪ ድርጅቶችን ያጠቃለለ ካርታ፣ ስልክ ቁጥር፣ የሚገኙበት ጎዳናዎችና የሰጡትን አገልግሎቶች የያዘ ጥቅል የመረጃ አፕሊኬሽን ወይም የለው ፔጅ ሲሆን አገር ጎብኚዎች አፕሊኬሽኑን በሞባይላቸው ላይ በመጫን መረጃውንና ካርታውን ተጠቅመው ያለምንም እክል ወደ ፈለጉበት ስፍራ በመንቀሳቀስና በስልክ አገልግሎት እንዲያገኙ የሚረዳ አፕሊኬሽን እንደሆነ ወጣት ኢንጂነር ኤፕትሳም ተናግራለች። ብርሃነ በረሀ ለአሜሪካ ድምፅ ከአስመራ። ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። ከአቀናባሪ ብርሃን ኃይሉ ጋር ሳስተናግዳቸው ምሽት ስመኞች የቆየ ነኝ። ነገ በሌሎች ፕሮግራሞች እስከምንገናኝ መልካም ምሽት።